ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ከበደች ተክላብ ከ11 ዓመታት የሶማሌ እስራት ሕይወት በኋላ ወደ ትውልድ አገራቸው ኢትዮጵያ እንደ ኤውሮፓውያን አቋጠር በ1988 ተመልሰዋል። እምብዛም ሳይቆዩም ወደ አገር አሜሪካ አቅንተዋል። ዛሬም ድረስ መኖሪያቸው እዘው ነው። ከአፍሪካ ርቀው ቢኖሩም አፍሪካን ግና ከልባቸው አላወጡምና፣ ውስጣቸው ሰርጻ አለች። ለዚያም ነው በቅርቡ ከሚያስተምሩበት ዩኒቨርስቲ ጋር ፕሮጀክት ነድፈው ወደ ኡጋንዳ የዘለቁት የስደተኞችን ሕይወት በዓይናቸው ተመልክተው በሕሊናቸው ቀርጸው በቀለም ቅባቸው ሕይወት አላብሰው ለዓለም የትድግና ጥሪ ሊያቀርቡ የአፍሪካን አፈር ረግጠው የተመለሱት። የዛሬው መነሻችንም ይኸው ነው። በአሁኑ ወቅት በተለይ ያው ሁላችሁም እንደምታውቁት በመላው ዓለም ማለት የሚቻላል የስደተኞች ጉዳይ በጣም አሳሳቢ ሁኔታ ላይ የደረሰበት ጊዜ ነው። በተለይም ደግሞ የሜዲትራኒያን እና በአካባቢው ያሉ አገሮች የሚያወጡ የሰው ልኪት ከፍተኛ ነው። ሕጋዊ ባልሆነ መንገድ ለመውጣት እና አውሮፓ ለመድረስ ከተለያዩ ቦታዎች የሚጓዙ ስደተኞች ብዙ ህይወታቸው አልቋል፣ ሜዲትራኒያን ባህር ውስጥ። ከነኚህ ውስጥ ደግሞ በጣም በብዙ የሚቆጠሩ ከአፍሪካ የሚሄዱ ስደተኞች አሉ። ከኢትዮጵያ፣ ከኤርትራ፣ ከሶማሊያ ከመሳሰሉ ቦታዎች ህይወታቸው የጠፋ ብዙ ያው አፍሪካውያን ስደተኞች አሉበት እና መጀመሪያ ያሳሰበኝ ነገር እንደገና የዚህ ቀውስ ደግሞ የፈጠረው ፖለቲካ መስመር መለወጥ፣ የፖሊሲዎች መለወጥ የተለያዩ አውሮፓውን ውስጥም ይሁን አሜሪካ ውስጥ ያሉ ሰዎች በትክክል የነኚህ ስደተኞች አወጣጥ ምክንያቱ ምንድን ነው፣ አላማቸው ምንድን ነው፣ የሚለውን ነገር እንደገና ለመከለስ የተዘጋጁበት ወቅት ነው። ሃያኛው ከዓለም ጀምሮ ደግሞ የአሁንም ብዙቻቸው እንደምታውቁት ትክክል አይደሉም ተብለው የተገመቱ ፍልስፍናዎች እንደገና ወደ ላይ የወጡ የመጡበትን ጊዜ ነው። የዘረኝነት ፍልስፍና ይሆናል ወይ ደግሞ ዜኖፎቢያ፣ የውጭ ኃይልን የውጭ ሰውን የተለየ ሰውን እነሱ የምንለውን መፍራት ዝንባሌ ያ ያ ሁሉ ወጣ ወጣ የሚልበት ጊዜ ነበር እና ያ እያደገ መጥተዋል። እንግዲህ እነኚህ ሁሉ የፖለቲካል ለውጦች እና ችግሮች ሁላችንም ላይ አይኑሯችንን እንደሚይዙት ሁሉ የኔም ሕሊና ውስጥ ከፍተኛ ቦታ ነበረው እና ዩኒቨርስቲው አንዳንድ የሚሰጣቸው ግራንቶች አሉ እና ለዛ ግራንት የኔ አሁን ያገኘሁት ግራንት አካዴሚክ ኤክሰሌንስ ፕሮሚስ ግራንት የሚል ነው። እና ለዛ ያቀረብኩት ፕሮፖዛል ካፕሳይዝድ የሚል ነበረ እና ከአፍሪካ መጀመር ፈለግኩኝ። ከቦታው ማለት ነው ኡጋንዳ አሉ ከሚባሉት የአፍሪካ ሀገሮች ስደተኞችን በማስተናገድ መልኩ ማለት ነው ስም እያገኘች ነው፣ በአሁኑ ጊዜ ትልቅ ስም እያገኘች። እዛ ሄድኩኝ። ሁለት የተለያዩ ካምፖች ጎበኛው። አንደኛው ካምፕ ከኢትዮጵያ ከሶማሊያ ከኮንጎ ከቡሩንዲ ከዛ አካባቢ የሚመጡ ሰዎች የሚኖሩበት ትልቅ ካምፕ ነው። ወደ ስልሳ ሺህ ሰዎች ይገኙበታል። ሌላኛው ካምፕ ደግሞ ከዓለም አንደኛ ተብሎ ከሚታወቀው ከካምፕ ዲቪዲ ይባላል ወደ ሳውት ሱዳን ጠረፍ አካባቢ ያለ ካምፕ ነው። እዛም ደግሞ ሄጄ ከሁለት መቶ ሰባ ሺህ በላይ ሳውት ሱዳን ስደተኞች የሚኖሩበት ነው። ኢንተርቪው አድርግ ያለው እና በእርግጥ ከውጭ እንደሚታየው አይደለም። ምናልባት እዛ ውስጥ ያለውን ችግር ማውጣቱ ለሌላ ሕዝብ እንዲሰማው ማድረጉ አንድም፣ ለምንድን ነው ይሄን ያክል ሕዝብ እየሞተ አፍሪካ ውስጥ ደግሞ መስተናገድ ሲችሉ የአፍሪካ ስደተኞች ለምንድን ነው አውሮፓ ድረስ የሚሄዱት የሚለውንም በመጠኑ የሚመልስ ታሪክ ይዣለው ብዬ አምናለው በአሁኑ ወቅት ላይ አሁን የወደኛ አካባቢ ላተኩርና ማለት ኢትዮጵያውያን፣ ኤርትራውያን፣ ሶማሊያን ያሉበት ካምፕ ያለውን ሁኔታ በመጠኑ ለመግለጽ ያክል ቦታው ከከተሞች በጣም የራቀ ነው። በአጋጣሚ ሆኖም ይሆናል እኔ በሄድኩበት ጊዜ ጁላይ ውስጥ ነበር የሄድኩት ድርቅ የተመታበት አካባቢ ነበር እና የዛ ውጤት ለስደተኞቹና ለሀገሬው ሰው ምን ያክል ህይወት ጉድተዋል ወይ ደግሞ ኑሯቸውን እንዴት አቃውሶታል የሚለውን ነገር እያሰብኩ ነበረ ወደ ካምፑ ሲሄድ እና በእርግጥም እዛ ያሉትን ሰዎች ሳያቸው፣ ከቢዲቢዲ ውስጥ ካሉት ስደተኞች የተለየ የሰውነት ሁኔታ ላይ የነበሩ ናቸው። ረሀብ አለ፣ ሕክምና የለም ማለት ይቻላል። እንደ ስሙ አለ ግን ሁሉም ስደተኞች የሚናገሩ የነበሩት ከህመም ማስታገሻ ውጪ የሚሰጠን ምንም ነገር የለም ነው የሚሉት። እና በተለይ ኢትዮጵያዊና ኢትዮጵያውያኑና ኤርትራውያኑ በጣም የሚያሳዝን ሁኔታ ላይ ነው ያሉት። አንድም ተረስተናል ብለው ነው የሚያምኑት። ብዙ ጊዜ ያው ካምፑ ከዩኤንኤች ያር ና ከሌሎች የዓለም አቀፍ የበጎ አድራጎት ድርጅቶች ጋር የሚሰራ ቢሆንም ትኩረት የሚሰጡት ለአዳዲስ ጉዳዮች ነው። አዲስ የጦርነት ቦታዎች አካባቢ የመጡትን አዲስ ቀውስ ጥለው የመጡት ላይ ያተኩራሉ። የእኛን ግን ትኩረት ያሰጡትን በሚል በጣም ብዙ አመት የቆዩ ኢትዮጵያውያን እና ኤርትራውያን አግኝቻለሁ። ከሀያ አራት አመት በላይ እዛ ካምፕ ውስጥ ቆይተዋል። እና ታሪኩን ለማሳጠር እና አንድ ምሳሌ ለመጥቀስ ያክል አንድ ሀበሻ ስደተኛ ላለፉት አምስት አመታት በህመም ላይ ይገኛል። ህመሙ ያን ያክል ለህይወት አደጋ ላይ የሚጥል ላይሆን ይችል ነበረ የቦታው ሁኔታ ባይሆን ኖሮ። በናይን ፕሮስቴት ማያሳለው እንደገና ደግሞ ዩሪነሪ ትራክቱ ብሎኬጅ አለው እና ለሁለቱም ሰርጀሪ ነው የሚያስፈልገው። እንደሰማሁት ከሆነ ሰርጀሪ የሚያወጣው ሶስት ሺ አሜሪካን ዶላር ብቻ ነው። እና ዩ ኤን ኤች ሲ አር በሀላፊነት የተቀበለው ካምፕ ውስጥ እንደዚህ አይነት በሽተኛ ያለ ህክምና አምስት አመት ለመቀመጥ እንደኔ የሰብአዊነት ጥያቄ ነው ብዬ ነው እማም ነው። በዚህም የተነሳ ሽንቱን እንኳን ለመሽናት ካቴትር ነው የሚጠቀመው። ካቴተር በየጊዜው የሚለውጥበት አጋጣሚ የለውም፣ ገንዘቡም የለውም። ቶሎ ቶሎ ኢንፌክሽን ይዘዋል እና ምናልባትም በሽታው ሊፈጥረው ከሚችለው አደጋ አስቀድሞ ኢንፌክሽኑ የሚፈጥረው አደጋ ህይወቱን ሊያሰጋ ይችላል ብዬ እገምታለሁ እና እንደዚህ አይነት የሚያሳዝኑ ታሪኮች ያሉበት ቦታ ነው። ብዙዎቹ በፖለቲካ ጥያቄ የወጡ ናቸው። ከግንቦት ሰባት ጀምሮ የወጡ ሰዎች አሉ። ኢትዮጵያን በሚመለከት ለማለት ነው። እንደገና ደግሞ በጎሳ ፖሊሲ ችግር የወጡ ሰዎች አሉ። እንደገናም በኢኮኖሚ ጥያቄ የወጡ ሰዎች አሉ። በኤርትራን በኩል እንደዛ የሳዋ ጥያቄ ውጪ ፕሮስፔክት አለመኖሩ፣ ህይወት ራሱ የወደፊቱ ምንድን ነው የሚለው ጥያቄ አስቤቷቸው የወጡ አሉ። ከሶማሌም እንደዛ ከብሩንዲ እና በጣም የሚያሳዝን ካምፕ ውስጥ ነው የሚኖሩት ጠቅላላ ህይወቱ በጣም የጨለመ አይነት ነገር ሆኖ ነው እየታየኝ። በዚህ አጋጣሚ ይሄንን ጉዳይ እንዴት መርዳት እንችላለን የሚለውን ጥያቄ ባነሳም ደስ ይለኛል። ሁሉ ሰው የተለያየ ስጦታ አለው። ኦርጋናይዝ ማድረግ መፍትሄ የመፈለግ ስጦታ የለኝም እስከማውቀው ድረስ ራሴ ግን ይሄ ነገር እንደዚህ ሊደረግ ይሻላል ይሄን ነገር ማድረግ እችላለሁ የሚሉ ነው ኢትዮጵያውያንም ምርጫውያንም ሌሎችን ቢኖሩ እንዴት ነው ትኩረት ሊሰጣቸው የሚችለው አትሊስት ወደ ሌላ አገር ለመሸጋገር የሚያስፈልጉ መንገዶችን ማቅናት ይቻላል ወይ ተጽዕኖ ማሳደር ይቻላል ወይ የኔች ሲያርም ይሁን ሌሎች ሀይሎች ይሄን የሚመለከታቸው እና ብዙ ኦርጋናይዜሽኖች ውስጥ የሚሰሩ አበሾች እንዳለው አውቃለሁኝ፣ እና ይሄን ነገር በዚህ አጋጣሚ ማንሳት ፈልጋለሁ። ምክንያቱም ትንሽ ከቆዩ ብዙ አደጋ የሚደርስባቸው እንደሆነ በእርግጥ ከልቤ ስላመንኩ ነው። ከዩጋንዳ ስመልሶ ይሄንን ነገር አጉልቶ ለማሳየት ምን የከወኑት ነገር አለ? የዚህን ህይወት በጥበብ ስራው ለመግለጽ ምን አድርገዋል? በእርሶም ሆነ በዩኒቨርሲቲው በኩል እንግዲህ ለዩኒቨርሲቲው ፕሮፖዛሉን መጀመሪያ ሳቀርብና እና ግራንትን ሲሰጡኝ አንድ አደርጋለሁ ያልኩት ነገር በሞያዬ በአየሁትና በሰማሁት ምክንያት የተነሳ የፈጠራ ስራዎችን ሰርቼ ለኤግዚቢሽን ማቅረብ ነው አንዱ። ይህም ደግሞ በአጋጣሚ ጥሩ ጊዜ የሆነልኝ በአንድ የማርታይም ሙዚየም የሚባል አለ ሳቫና ጆርጂያ ውስጥ እና ያ ሙዚየም ኤግዚቢሽን ለማካሄድ እየጋበዘ ነበረ። የኢንተርናሽናል ሾው ነው ለማቅረብ የፈለጉትም በአለም ስደተኞች ሁኔታ ላይ ነበረ ኤግዚቢሽኑ የሚካሄደው። እና በቀጥታ እኔ ፕሮፖዝ ከደረኩት ነገር ጋር የሚዛመድ ስለነበረ ፈቃደኝነት የንገለጥኩኝ እና ኤግዚቢሽኑ አሁን ቅርብ ጊዜ ከአንድ ከአስራ አምስት ቀን በፊት ተዘጋ። ከሁለት ወር በላይ ቆይቶ ነበር። የኢንተርናሽናል ኤግዚቢሽን ነው። በዛ መልኩ የፈለግኩትን በአንድ ጎኑ አድርጌያለሁ ማለት እችላለሁ ወይ፣ እንደገና ደግሞ ራሱ የኢንተርቪው ዶክመንተሪ ስራ መሆን ይችላል፣ ራሱን ችሎ ይቆማል። ኢንተርቪው እሱ ላይም እየሰራሁኝ ነው። ለናሙና የሚሆን አንድ አስር ደቂቃ የሚሆን ፊልም ከዛ ውስጥ አውጥተን ሰርተናል። ኤግዚቢሽኑም ይቀጥላል። ዳኪመንታሪ ፊልሙንም እቀጥልበታለሁ ከኤዲተርስ ጋር እና ከባለሙያዎች ጋር በመሆን እንደዛ እያደረግኩ ነው። ከዛ ውጪ ብዙ ግጥሞች ጽፍ ያለው በዛ የተነሳ እንደ ገጣሚ እሱም አንድ የራሱ ውጤት ነው ብዬ ገምታለሁ። አሁን እንዳነሱት በኡጋንዳ ጉዞ ተዘዋወሩባቸው ቦታዎች ያዩዋቸው፣ ውስጡ ያሳደሩት ስሜቱን የሞገቱ፣ ህሊናውን ሰቅዘው የያዙ ጉዳዮች ነበሩ። እነዚያንም ከዛ መልስ በኤግዚቢሽን ደረጃ ሌሎችን ሰዎች ህሊና ለመሞገት ቅብ ስራ አድርሰዋል። ከዛም ባሻገር እዛው እያሉ የቋጠሯቸው ስንኞችም ነበሩ። እነዛስ ምንን ላይ ተኮሩ ነበር? እንዴት ነበር የዛን የኡጋንዳ ህይወት ሲገልጡ የነበሩት በስንኝ ቋጠሮቹ? አንድም ኡጋንዳ ከተማ ከገባው በኋላ ካምፓላ፣ እንደገና ደግሞ ወደ ሬፊጂ ካምፖቹ በሚሄድበት ጊዜ በመንገድ ላይ የማያቸው ነገሮች ይነኩኛል እና ብዙ ተመሳሳይነት አለው። የሰው ልጅ የሚያልፍባት ጎዳናዎች በጣም ተቀራራቢና ተመሳሳይ ናቸው። በተለይም ደግሞ ያው አፍሪካ ሀገር ውስጥ ደግሞ ሲሆን ካምፓላ የማየው ነገር አዲስ አበባ የማየው ነገር አይነት ነገር ነው የሚሆነው። አንድ ሁለት ግጥሞች ላን በመሰለኝ አንደኛው መንገድ ላይ ያየሁት አንድ ህፃን ልጅ እሱ የቀሰቀሰብኝን ነገር ነው። ካራማጆ የልጅ ህልም ይላል ካራማጆ በሰሜን ምስራቅ ኡጋንዳ የሚገኝ ቦታ ነው። በአብዛኛው እዛ ውስጥ የሚኖሩ ሰዎች ገበሬዎች ናቸው እና ብዙ ጥቃት የደረሰበት ህብረተሰብ ነው። ከዛ አካባቢ ፈልሰው ወደ ከተሞች ይመጣሉ እና ካምፓላ ከተማ ውስጥ በየቦታው የሚታዩ የሚለምኑ፣ መንገድ ላይ የሚተዳደሩ ህጻኖች ሁሉ ከከራማጆ ነው የመጣው ሲባል ሰማ ነበረ እና አንደኛው ልጅ በማስተዋል የጻፍኩት ነው ከራማጆ የልጅ ህልም ይላል። ለንደኔ አይነቱ ሰውማ ጋቢም ይኮሰኩሳል። የሽንኩርት ልጣጭ እስትንፋስ እንደ ነበልባል ይፋጃል። ለንደኔ አይነቱ ሰውማ እንጦጦ ጋራ ጤስ ሲጨስ አይን መርካቶ ያለቅሳል። ለእንደኔ አይነቱ ሰውማ ከራስም ይቆረቆራል። ማደሪያ የህንጻው እግር፣ መቀመጫ የቀይ አፈር መንበርህ የጥርጊያ ድንጋይ፣ አየርህ የመኪና ጢስ፣ አልባስህ የቀትር ፀሐይ። አይንህ አይኖቼን ሲቃኝ ልጅነት ግን አይቻለሁ። ውሎህን ተገንዝቤ ያለሁ የሆድህ ስፋት ወሰኑ የፈላጎትህ እርከኑ የሰው እጅ እንደው አውቃለሁ እውነህን ነግረኛል፣ ህልምህን እማለባለሁ፣ ይላል። ይሄ ካምፓላ ነው፣ ጁላይ ላይ የጻፍኩት ነው። ሌላው ደግሞ ሁለቱን ካምፖች ካየሁ በኋላ በተለይም በአምስቱ ሀገሮች የሚኖሩበት ቦታ ኢትዮጵያዊ እና ኤርትራውያኑ ጀምሮ የሚኖሩበትን ቦታ ካየሁ በኋላ እየጻፍኩት አንድ ግጥም አለ ቅጥ እድሜ ይላል ይህ የስደት ዘመን እንዝርት ያልተባዘተ ጥጥ እድሜ በላዩ ይጠነጥናል። ህይወት ሳይፈለቀቅ ጥፍጥሬው ከውስጡ ሳይለቅ ጥንጥኔማ ሞልቷል፣ ይላል ሳይባዘት፣ ሳይደወር፣ ሳይሸመን፣ ሳይቀመር ጥበብ ስሌቱ ሳይሰላ ህብረ ቀለሙ ሳይሰፍር ገና ስም ሳይሰጠው ሸማ ሆኖ ሳይለበስ ኩታ ሆኖ ሳይደረብ ቡራኬ ገና ሳይደርሰው ይህ የስደት ጥጥ እድሜ ሳይከር ይጠነጠናል። ህይወት ገና ሳይሟሽ ግብአት ደረሰ ይለናል። ማለፊያ የህይወት ነጸብራቆች ናቸው። ከዛም ባሻገር ያ ቀደም ሲልም እንዳነሱት አሁንም የተሰማርተ ያሉት በስነ ጥበብ በስነ ስዕሉም አስተምህሮት ላይ እንገኛሉ። ስዕሎቹም እንደዚሁ ቀደም ሲሉ የወጧቸው በርካታ የቅብ የቅርጻቅርጽና የንድፍ ስራዎች አሉ። ብዙውን ጊዜ ስራው ላይ እንደሚታየው ከአንድ አሰርት አመት በላይ በስር ላይ በባዕድ ሀገር ላይ የቆየ ግለሰብ አይነት ህይወት አይታይበትም። ከቶሆንም በምቻ ቾት በድሎት በሰለጠነው ዓለም ቅንጦት የኖረ አይነት ስዕሎች ነው የሚታዩት። ብሩህ ተስፋ ነው የሚያንጸባረቁ። ብሩህ ቅብ ያላቸው ናቸው። ሌላው ቀርቶ ቢሃይንድ ባርስ የሚሉት ስዕሎች ያንን ጨፍጋጋ የሆነ መልእክት እንኳን አያንጸባረቁም። ሪቨር ኢን ሩዋንዳ እንደዚሁ ሌላው ነው። በስዕሎቹ ስራዎች ውስጥ ያንን ምሬት፣ የጎምዛዛ ህይወት ለእኛ ለተመልካች ያንን ለማጋራት ያልወደዱት ለምንድን ነው? በርግጥ ህይወቱን ገልጸውታል በስራዎቹ ውስጥ ምን ማለት እንደሆን እያንዳንዱ ሰው ከዛ ይገነዘባል። በዛ ህይወት ውስጥ ያለፈ ሰው ግን ያንን ጽልመት ህይወት በብርሃን አላብሶ ማቅረቡ የመጣው ከምን አኳያ ነው? ጸጋ የገረ ምድን እንዳሉት ምሬቶን ዛው ሀዋይ ዛው ሀርጌሳ ጥለወት ስለወጡ ነው ወይስ የእርሶን የውስጥ ቁስል ሌላውም ላይ መልሶ ላለመጫን በማሰብ ነው? በጣም ጥልቅ ጥያቄ ነው የጠየካኝ። እነ ጥበብ በአብዛኛው ውበት ይፈልጋል በተፈጥሮ ከዛ በኋላ ደግሞ ያንን ውበት ምን ልናገርበት የሚለው ጥያቄ ደግሞ ዋነኛው ጥያቄ ይሆናል። ብዙ አይነት መንገዶች አሉ፣ አንድን ሀሳብ ለመግለጽ ማለት ነው፣ በስዕልም ይሁን በጽሁፍ። ለምሳሌ አንድ በጣም የሚያስከፋ ሁኔታ በስነ ግጥም ቢገለጽ፣ ያ ጸሐፊ የሚያስከፋውን ሁኔታ ብቻ ሳይሆን የሚያስበው ስለ ስነ ግጥሙ ውበትም ያስባል የቃላት አሰካኩ የሀሳብ መጠቅለል ወይም መዘርዘር የሚጠቀምባቸው አገላለጾች እነኚህ ሁሉ ከውበት የራቁ አይደሉም እና አስከፊ ሁኔታንም አስውቦ መግለጽ ይቻላል በጽሁፍ እንደዛ ከሆነ ደግሞ በስዕልም ቢሆን በዛ አይነት ተመጣጣይ ደረጃ ማቅረብ ይቻላል። እንግዲህ ብዙ አይነት መንገዶች አሉ። የምለው እንደ ምርጫም ነው፣ እንደ ሰውየው እንደ ባለቤቱ ነው። በአብዛኛው ማስደንገጥ አልፈልግም፣ ግን ማሳሰብ እፈልጋለሁ። ብዙ ጊዜ አሁን ተማሪዎች የምመላቸው ነገሮች አሉ። እያንዳንዱ የስነ ጥበብ ስራ ሁለት መልክ አለው። ይዘት አለው፣ እንደገና ቅርጽ አለው። ቪዥዋል አርት የምንለው ያው ታይቶ የሚገባን ነገር ደግሞ ተመልካቹን ሲስብ ሁልጊዜ በይዘቱ ብቻ አይደለም የሚስበው። መጀመሪያ በቅርጹ ነው፣ በውበቱ ነው የሚስበው። ከዛ በኋላ ግን ከኋላው ያለው ምንድን ነው የሚለውን ነገር ተመልካች እንዲመረመርበት ማድረግ ይቻላል እና እኔ እሱኛው መንገድ ነው የምመርጠው። አስቀድሞ ማስደንገጥም ይቻላል እሱም ሌላ መንገድ ነው ለምሳሌ አሁን ኤክስፕሬሽኒዝም ራሱ ሲጀምር ከመጀመሪያው እኮ የአለም ጦርነት በኋላ አለምን የሚመለከትበት አይኑ ሀይለኛ ሆኖ ነው የወጣው ውበትን የማጉላት ነገር ሳይሆን የሰብአዊነት የፈጠረው ነገሮች ምንድን ናቸው በሚል በሚያስደነግጥ መልኩ የመጣ ነው እሱም ሌላ ሀይል ነው የተለየ ሀይል ነው እኔ ግን የመረጥኩት መንገድ ለስለስ ብሎ ትርጉሙን ተመልካች እንዲያገኘው የሚል አይነት አዝማሚያ የያዘ ነው። እንደዛ ነው እንግዲህ። ከተፈጥሮም ጋር ሊሄድ ይችላል። ራሱ ደራሲው ወይ ደግሞ ሰዓሌው ባህሪውን ጭምር ነው የሚያስቀምጠው። ምን ይስማማዋል፣ ምን አይስማማው? ለዚህ ነው ብዙ ጊዜ መጀመሪያ ሲያዩት ቀለሙ ያምራል ወይ ፎርሞ ያምራል ከዛ በኋላ ግን ልብ ብሎ ላየው ሰው ደግሞ መልዕክቱ እንዲገባው ያደርጋል። እንደገና ከዚህ ጋር ደግሞ ተያይዞ የሚሄደው በእያንዳንዱ ሰዓሊ ሕይወት ውስጥ ሂደት አለ። ያ ሂደት ኬት ተነስቶ የት ደረሰ፣ መንገድ ወዴት ነው የሚያመራው የሚለውን ታሪክም ይገመግመዋል፣ ወይ ደግሞ ባለቤቱ ወደኋላ መለስ ብሎ ማየት ይችላል። እና ሲጀምር ስዕል ትምህርት ቤት እያለሁ አዲስ አበባ የሚሆን ፓዋርድ በነበርኩበት ጊዜ የመጀመሪያ አሰራሮቼና በኋላ ላይ ድህረ ምረቃ ስራ ላይ ከዛ ደግሞ እንደገና በሙያ በተሰባራውበት ጊዜ የነበሩት ስራዎች በጣም ይለያያሉ። እንግዲህ ምንም አይነት ተልዕኮ ቢኖረው አንድ የጥበብ ሰው የጥበብ ዘመኑን ደግሞ አይረሳም። ወደ አዲስ ነገር የመሸጋገር ተፈጥሯዊ ስሜት አለ እና በዛ መልኩም ደግሞ በራሴ የህይወት ስዕል አሰራርም የተጓዝኳቸው መንገዶች አሉ። አጠቃላይ ጥያቄና ጠርብ አርጌ ለመመለስ ያክል ተመልካቾቼ ያለ መደንገጥ ቀርበው ከኋላ ያለውን ትርጉም እንዲረዱ ስለምፈልግ ነው ማለት እችላለሁ። ሌላው እንደዚሁ አንዱ ተፓወር የሚለው ስራው ጎልቶ የወጣና መልእክቱም ብርቱ የሆነ ነው። ስለዛ ስም ይነግሩናል። ፓወር ብዙ ጊዜ ስሰራ በቲማቲክ አንድ ሀሳብ ይዤ በአንድ ስዕል አላቆምም። እንደ ሲሪዝ ሲሪዝ ነምበር ዋን ቱ ትሪ ፎር እያልኩ የምቀጥለው ነገር አለ እና በፓወር የሚለው የኔቲቭ አሜሪካን የአሜሪካን ኢንዲያንስ ዘንድ ነው ብዙ ሰው የሚያውቃቸው መሰለኝ የነሱን ፍልስፍና የነሱን ታሪክ እንደ ሰው ደግሞ የደረሰባቸው ሁኔታ የአሳደረብኝን ስሜት ለመግለጽ ነው። በአስራ ዘጠኝ ዘጠና ሶስት እንደ አውሮፓውያን አቆጣጠር ኖዝ ዳኮታ ጀምስታውን የሚባል ቦታ ነበርና የኔቲቭ አሜሪካን ቦታ ነው። መጀመሪያ ዩኒቨርሲቲ ውስጥ ነበር የሄድኩት ተጋብዤ ንግግር ለማድረግ ነበር የሄድኩት ኖርዳኮታ ስቴት ዩኒቨርሲቲ። ከዛ በኋላ ግን እዛ ጀምስታውን የሚባለው ቦታ ድረስ ሄድኩኝና የኔቲቭ አሜሪካን ታሪክ ያው በተለያየ ጊዜ በተለያየ መልኩ እየሰማን አድገናል ድሮ አዲስ አበባ ልጆች እያለን የሬድ ኢንዲያን ፊልም ይባላል ያው ሆሊውድ የሚሰራው በጣም ዲስፖርት እንደሆነ በትክክል ያልቀረበ ታሪክ ነው የምናውቀው። ከዛ ደግሞ እያወቅን ስንመጣ የደረሰባቸውን ነገሮች፣ ያስተዋጽዋቸውን ለአለም ያበረከቱ ያበረከቱት ነገሮች፣ ፍልስፍናቸው፣ በህይወት ፍልስፍና፣ በስነ ጥበብ ፍልስፍና ያ ሁሉ የተለየ እውቀት እንዲ እያደረገ ይመጣል እና እነኛን በጽሁፍ ማቃቸውን ያነበብኳቸውን ነገሮች በህይወት ደግሞ እንዳይወድል ሰጠኝ። በዛ ጊዜ የምረቃ ስራዎችን እየሰራው የነበረበት ጊዜ ነበረ እና የምርቃት ስራዬ በአብዛኛው ያው ሁማኒቴሪያን የሆኑ ነገሮች ላይ ነው የሚያተኩረው። ከራሴ ልምድ ውጭ ደግሞ በሌላው ዓለም የሚካሄዱ ሂማኒቴሪያን ነገሮችን የሚያዛምድ ርዕስ ይዞ ነው የወጣው እና የኔቲቭ አሜሪካንንም ታሪክ እዛ ውስጥ ከጠጥኩት እና ዴሌጋሲ ኦፍ ዲኖ ኔቲቭ አሜሪካንስ በተለይ ደግሞ የእሱ ኢንዲያንስ የሚባለው ቦታ ነው እዛ የእነሱ ትራይብ ውስጡ ነበር የሄድኩት እና ከዛ የመጣ ነው እና ልክ እንደሌሎቹ ስዕሎቼ አሁን ስለ ኔቲቭ አሜሪካን ታሪክ ማውራት ሲፈልግ በፓዋው ነው የጀመርኩት። ፓዋው ማለት ባህላዊ የኔቲቭ አሜሪካን ራሳቸውን የሚገልጹበት እንደ ዳንስም እንደ ዘፈንም ማለት ይቻላል የሚካሄድበት የመንፈሳዊ በዓል አለ። በዛ ጊዜ የሚካሄድ ሴሌብሬሽን ነው። ከዛ ነው የሚጀምረው እና አሁን በፓወር የመሽከርከር ወይ ደግሞ የዙረት ወይ ሰርከው ክብነት ያለው ስዕል ነው እና ክብነት ደግሞ በኔቲቭ አሜሪካን ፍልስፍና ውስጥ ትልቅ ነገር አለው እና ያ ክብ እንቅስቃሴ እንደገና ያስታወሰኝ ነገር አለ። ለምሳሌ የትግርኛ ጨዋታ ለምን ክብ ይሆናል? ቤተክርስቲያን ለምን ክብ ይሆናል? የእኛ የክብነት ታሪክ ምንድን ነው? ዝምድናው በአስተሳሰብ ደረጃ ማለት ነው እንደገና ደግሞ ከኔቲቭ አሜሪካን የክብነት ኃይል ጋራ ይሄ እንግዲህ የቀሰቀሰው ስሜት ነው እንጂ በቀጥታ የሚገናኝ እና የሚጣመር ነገር አለው ለማለት አይደለም፣ እና የብዙ ነገሮች ውጤት ነው። በፓወር የሚለው የፓዋር ሲሪዝ አንዱ ነው፣ ግን ብዙ ሲሪዞች አሉ በዛ አካባቢ የተሰሩ እና መጨረሻ ላይ ያው የምርቃት ስራ ውስጥ ተደምረው ገብተዋል። ሌላውም እንደዚሁ በቅርጻ ቅርጽ ስራዎች ውስጥም የሚንጸባረቁ አሉ። አሽ pregnant night you and me two in one ታሰሉት እንደዚሁ ጎልቶ የወጡ ስራዎቹ ናቸው። ከዛ ውጭ ስያሜም ያልሰጧቸው አንታይትልድ በሚል ያለፏቸውም አሉ። ለታዳሚው ለተደራሲው አእምሮ የተተዉ አሉ። ይህን ስራ ውስ አስመልክቶ ከቅብ ስራዎቹ የዚህኛው ስራ በምን ነው የሚለየው? የሚጠቀሙባቸው ቁሳቁሶቹስ ከምን ከምን የተገኙ ናቸው? በጣም ጥሩ ጥያቄ ነው። እንግዲህ ከቅድም ከነገርኩት ሂደት ካልኩት ነገር ውስጥ አንደኛው የዚህ ለውጥ ነው። በፍልስፍናው ደረጃ እነኚህን ስራዎች መስራት የጀመርኩት ቆይቷል። ከሁለት ሺህ ዓመተ ምህረት ትንሽ ቀደም ብሎ ጀምሮ ኤክስፐሪመንታል በሆነ መልክ የጀመርኩት ነው ከአስራ ሰባት ከአስራ ስምንት ዓመት በፊት ሊሆን ነው መሰለኝ እና በፍልስፍና አንጻር ፔይንቲንግ ወይ ደግሞ ቀለም ቅብ የምንለው ነገር ያው ሁለቱ ዳይሜንሽናል የምንለው ነው። ጠፍጣፋ በሆኑ ነገሮች ላይ የሚሰሩ ነገሮች ናቸው። እንደገና ደግሞ ቅርጽ ስንል በዙሪያው መነካት የሚችል መዳሰስ የሚችል ራሱን ችሎ የሚቆም ሶስት ማዕዘን ያለው ስራ ነው። እና ሁለቱን ማገናኘት ይቻላል። በፍልስፍና ደረጃ ፔንቲንግ እንደ ስካፕቸር ወይ ስካፕቸር እንደ ፔንቲንግ ሊቆም ይችላል የሚል ሀሳብ ይዤ ነው የተነሳሁት። ለዛም ትራዲሽናል ከሆኑ ማቴሪያሎች ውጭ ሌሎች ማቴሪያሎች የመፈለግ ዝንባሌ አደረብኝ እና ያው ብዙዎቻችሁ እንደምታውቁት አንድ ሰዓሊ አንድ ነገር መስራት ሲፈልግ ሰራበትን መሳሪያ ማወቅ አለበት። እንደገና ደግሞ የራሱ አሻራ እንዲያርፍ ከፈለገ የራሱን ጥናት ያካሄዳል እና እኔም እንደዚህ አይነት ፕሮሰስ ውስጥ ሂደት ውስጥ ነው ያስኬድኩት ይሄንን ስራ እና በአብዛኛው የምጠቀምበት ማቴሪያል ህንጻ ስራ ላይ እንጂ ብዙ ጊዜ ስዕል ስራ ላይ የማይውል ነው። ለምሳሌ እንደ ሲልቨር ሜሽ፣ ሳውት ስክሪን፣ የመስኮት ስክሪን አለ አይደለ? በብረት ነው በስፍጥረስ የሚሰራው እንደ ወንፊት የሚመስለው ያንን ያንን አሁን ቅርጽ ሲሰራ እንደ ውስጥ ድጋፍ ሰዎች ይጠቀሙበታል። ራሱን ችሎ ግን ቆሞ ማለት ነው በራሱ አካል ሌላ ነገር ተሸክሞ በውጫዊነትም እንዲሰራ የማድረግ ባህሪ ብዙ አልተለመደም ብዬ ነው እምገምተው አትሊስት አላየሁም በብዛት እና ያንን ነገር በሂደት ውስጥ ቀለም እንዲሸከም ቀለም እንዳይሸከም እንዲተጣጠፍ ወይም ደግሞ እንዲደረቅ የሆነው ነገር ጨርቅ እንዲመስል ለማድረግ ያጠናሁት ብዙ ጥናት አለ በግሌ እና ያ ሲሳካ ነው ኤግዚቢሽኖች ማሳየት የጀመርኩት፣ እና ብዙ ሂደት ያለው ፕሮሰስ ነው ለማለት ነው። ፍልስፍናው ቅድም እንዳልኩት ሁለት ዳይሜንሽንና ሶስት ዳይሜንሽን አንድ ላይ ለማገናኘት የተሰራ ነው። እንግዲህ ይሄ ቃላቱ ነው። ግን በዛ ቃላት ደግሞ ምንድን ነው ማውራት የምትፈልጊው የሚለው ጥያቄ ደግሞ ሁለተኛው ጥያቄ ይሆናል። በፊት እንዳልኩት እያንዳንዱ ስዕል ወይ እያንዳንዱ ስራ ኮንቴንት እና ፎርም የሚሉት ይዘት እና ቅርጽ አለው እና እስካሁን ያወራሁት ቅርጹን ነው። ግን ይዘቶቹ ምንድን ናቸው? ስለምንድን ነው ማወራው የሚለው ነገር በጣም የተለያየ ነው። እንደ ማንኛውም ሰው ብዙ ነገሮች እወዳለው። ህይወት ላይ ሙዚቃ ወዳለው፣ ስነ ግጥም ወዳለው፣ ስዕል ወዳለው፣ እነኝ እነኝ ሁሉ ድራማ ወዳለው፣ እነኝ ሁሉ የሚፈጥሩት ስሜት አለ ወይም ደግሞ እያንዳንዳቸው ኢንስፓየር የሚያደርጉት ነገር አለ እና የተለያዩ ነገሮች ናቸው እዚህ ላይ የሚገለጹት እና አሽፒሬድ አሁን የተወሰነ ወቅት ላይ የፓለስታይን እና አፍሪካ ውስጥ በተለይ ደግሞ ኬንያ ውስጥ አንድ ጊዜ ብጥብጥ ነበረ። በዛ ወቅት የተሰራ ነው አሽፒሬድ የፕሮጀክት ነበረ። የአስር ገጣሚዎች እና አስር ሰዓሊዎች ኔሽን ዋይዝ ማለት ነው። አሜሪካን ሀገር ውስጥ መርጠው ሁለቱም ግሩፖች እየተመላለሱ አንድ በአንድ አንድ በአንድ የሆኑ እና እየተመላለሱ የሚያሳድጉት ሀሳብ ጽንሰ ሀሳብ እንዲፈጠር ነበር እና እኔ ከዋሽንግተን ዲሲ ኤተልበርት ሚለር የሚባል የዲሲ ሎሬት ፖኤት የነበረት ነው ከሱ ጋራ ነበረ እኔ የተጣመርኩት። እና ከሱ ግጥምና ከኔ ስዕል ጋራ በምልልስ የተሰራ ፕሮጀክት ነው እና ሁለት አመት ያክል ያው ቱር ያደረገ ሾው ነበረ እዛ ውስጥ የነበረ ነው አሽፒሬ እንግዲህ ኮንቴንቱ ያው ህብረተሰባዊ የሆነ ነገሮችን እንዳልኩት በተለይ ፓለስታይን እና አፍሪካ ውስጥ የነበሩትን ሁኔታዎች የሚገልጽ ነው። ሌሎቹ የጠቀስካቸው ለምሳሌ ዩኤንኒ የሚለውን ጠቅሳል። እሱ በጣም ፐርሶናል የሆነ ነገር ነው። የግሌ ታሪክ ነው። ያው ቀደም ብዬ እንደነገርኩት ብዙ ነገር የግሌ ሲባል ከምን ጋር የተያያዘ ነው? ለእኔ ቅርብ ከሆነ ሰው ጋር የተያያዘ ነው። ዩኤንኒ የሚለው ታሪኩን ማወቅ እንችላለን ወይስ ሚስጥር ነው? በሌላ ኢንተርቪው በሌላ ኢንተርቪው ጥሩ ግንኙነት የነበረኝ ግንኙነት ነው። ዩዩንኒ አንድን ሰው እንደራስ አድርገህ ማየት ስትጀምር የሚኖርህ አይነት ስሜት የዛን ነጸብራቅ ያለው ነው። እንግዲህ ያደኖ ባህሪው እዛ ስዕል ላይም ተገልጾ እንደሆነ እኔ እንግዲህ ተመልካች ነው እንትልም፣ የሚለው እውነት ነው። እዛ ላይ ተገልጧል። የሁለት ነፍሶች ስስሮች ይታያል። በሁለት አካላቶች ውስጥ አንድ አይነት ነፍስ የሚታይበት ሆኖ ነው የሚታየው ለተመልካች ቢያንስ፣ ከርቀት መስመሩን ካልሰዋትን ያስጠቅራል። በፍጹም አልሳትም። በጣም ትክክል ነህ። እዛ ድረስ ከደረስኩ ትንሳክቷል ማለት ነው። ጥሩ ነው እና የተለያዩ እንትኖች አሉት። አሁን አንደኛው ፓርት ኦፍ ዘ ሎድ ይላል እና ኢትዮጵያ አሜሪካን ኤምባሲ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ ያለው ላይ ነው ያለው ትልቅ ኢንስቶሌሽን ነው። አሁን እሱን ኢንስፓይር ያደረገው ነገር የጀላለዲን ሩሚ ሱፊስት ገጣሚ የነበረው የእሱ ግጥም ፓርት ኦፍ ዘ ሎድ የሚል አንድ አንድ ግጥም አለው። ያ ነው ኢንስፓየር ያደረገው። እና ብዙ ነገሮች ለዚህ ነው ቀደም ብዬ ልክ እንደ ማንኛውም ሰው ብዙ መወዳቸው ነገሮች አሉ። እነሱ ስዕሎችን ኢንፍሉዌንስ ያደርጋሉ። ከባባድ ነገሮች ብቻ አይደሉም። ስዕልኛነት መንገድ የሚፈጥሩለት ማለት ነው። በስነ ጥበብ ዓለም ውስጥ ከቲዎሪ አኳያ መወያያ የሆኑ ነገሮች ቢኖሩ አንዱም አብስትራክት አርት ወይም ደግሞ ረቂቅ ስዕል ስዕልን ላይ የሚነሱ ነገሮች ናቸው በአንድ በኩል እጅግ ከፍተኛ ርቀት ያለው ምናባዊ ስነስዕል ብዙውን ጊዜ ተለምዶዊ ወይም ደግሞ አዘቦታዊ የሆነ የስነስዕል ስርዓተ ደንብን ተከትሎ የማይሄድ በመሆኑ ርቀቱን ለማሳየት ሲባል ነው አብስትራክት ወይም ረቂቅ ስነስዕል ብለን የምንጠራው የሚባለው በተለይም ከ19ኛ ክፍለ ዘመን በኋላ እየተለመደ የመጣ ብሎ የሚሉ አሉ። በሌላ በኩል ደግሞ ረቂቅ የሚባል ነገር የለም። ረቂቅ የሚያደርገው ምናልባት ሰአሊው የማይበትን ምናብ ባዊ ዓለም ሌላው አይቶ ተረድቶ አዘቦታዊ በሆነ መንገድ መስመርና ቀለሞቹ የተለያዩ የተዛነፉ ሆነው ስለሚቀርቡ ከዛ አኳያ ነው እንጂ ረቂቅ ስነ ስዕል ተብሎ ሊፈረጅ አይገባም ብለው የሚያነሱም አሉ። ድምጻቸው አነስተኛም ቢሆን ይህንን ከቲዎሪው አኳያ እንዴት ያዩታል እርሶ? ረቂቅ ስነ ስዕል ማለት ምን ማለት ነው? በጣም ጥልቅ ጥያቄ ነው የጠየቀኝ። እንግዲህ በአንድ አረፍተ ነገር የሚታሰር ነገር ሆኖ አላገኘሁትም። እንዲሁ በአጭር ጊዜ በአንድ አረፍተ ነገር እንደዚህ ነው ብሎ ለመግለጽ ትንሽ ያዳግታል። ሆኖም ግን ዝም ብሎ በከፍተኛ ክፍፍል በትልልቅ ሶስት ክፍሎች ብንከፍል የአሰራር ዘይቤዎችን በተለይ ደግሞ በቱ ዳይሜንሽናል ወይም ስሪ ዳይሜንሽናል ቢሆን አካባቢ ያሉትን ብንከፋፍል መጀመሪያ ሪያሊዝም የምንለው አለ፣ ወይ ደግሞ ሬፕሬዘንቴሽናል አርት የምንለው ህይወትን አስመስሎ መስራት ማለት ነው። የተቀዳም ቢሆን ወይም የታሰበ ቢሆን ምስሉ ግን ከዓለም ላይ ከምናውቃቸው ነገሮች ጋር ግንኙነት ያላቸው ምስሎችን ከነስፋታቸው እና ጥልቀታቸው ማስፈር ማለት ነው። በሁለት ማዕዘን ስራ ላይ ከወሰድ ነው። ምን ለማለት ነው የፈለግኩት? ለምሳሌ አንድ ሰው የአንዲት ሴት ምስል መስራት ቢፈልግና ያንን ምስል ሲሰራ ተፈጥሮ እንደሰራው ከፕሮፖርሽኑ ጀምሮ ከቀለሞቹ ጀምሮ እንዳለ አስመስሎ መስራት ከቻለ የዛ ኢሉዥን ያው ሪያሊስቲክ አርት ወይም ሬፕሬዘንቴሽናል አርት የምንለው ነው። በውስጡ ብዙ ክፍፍል አለ። ትልልቁን ነው የማወራው። ይሄ አንዱ አይነት አሰራር ነው። ከጥልቀት ጋር የመዳሰስ ባህሪ ከመፍጠር ጋር ማለት ነው። እንደገና ደግሞ ያ ራሱ ያቺ ሴት ስዕል እንደገና ከአሰራር ከተፈጥሮ ህግ ውጪ ከፕሮፖርሽን ወይ ደግሞ ከቀለማት ውጪ ተጋኖ ሲቀርብ አንድ ስሜት እንዲሰጥ ማለት ነው። ጥልቀቱም ሳይኖር ፍላት ሲሆን እነኛ እነኛ ባህሪዎች መጀመሪያ ላይ የነበሩት ባህሪዎች ሲለወጡ ምክንያት እየያዙ ይመጣሉ። ለምንድን ነው የሚለወጡት? ከፍልስፍና ጋር ይመጣል እና ቅድም እንደገለጽከው ከአስራ ዘጠነኛው ክፍለ ዘመን በኋላ የመጡ ፍልስፍናዎች ናቸው። አንዱ ፍልስፍናውን የጀመረው ነገር ሙዚቃ የደረሰበት ደረጃ ነው ማለት። አሁን አንድ ዘፈን ቢሰማና ግጥሙ ሰው በሚሰማው ቋንቋ ቢሆን ግጥሙ ያው ሊሪክሱ የሚፈጥረው ስሜት አለ ሰሚው ላይ። ግጥም ሳይኖር ግን ግጥም ሳይኖረው እንዴት ነው ሙዚቃኛ ሊነካ የሚችለው? እና በቅንብሩ ውስጡ ባሉት ኤሌመንቶች ነው አይደለ የምንነካው። እና ግጥምም ስነ ስዕልም እዛ ላይ መድረስ ፈለገ። ሰው ባይኖር እንስሳ ባይኖር አበባ ባይኖር ዓለም ላይ የምናውቃቸው ምስሎች ባይኖሩ በቀለም በቅርጽ እና በሌሎቹ ባህሪያት ብቻ ስሜት መንካት ይቻላል ወይ የሚል ፍልስፍና ተይዞ ተነሳና፣ ለዛ ያው ብዙ ኮንትሪቢዩት ያደረጉ ፈላስፋዎችም እንደገና የስዕል ፕራክቲስ አድራጊዎችም ነበሩ። እና ይሄ እንግዲህ ወደ አብስትራክሽን በኋላ ደግሞ ምን ኦብጀክቲቭ የምንለው ነገር ላይ ይደርሳል። እና የገፋ እየገፋ ሲመጣ ምስል ይጠፋና ቅድም ያልኩት አሁን ኮንቴንት እና ፎርም የምለው ነገር ፎርሙ እና ኮንቴንቱ አንድ ይሆናል ማለት ስታይሉ፣ ቀለሙ፣ ቴክስቸሩ ምናምኑ እሱ ብቻ ይሆናል ስሜትን የሚፈጥረው። እና እንደዚህ ነው እየተከፋፈለ የመጣው፣ በትልቅ በትልቁ አንኳር አንኳሩን ስንወስድ ማለት ነው። እና ብዙ ጊዜ እኛ ገር ብቻ ሳይሆን እዚህም አሁን ተማሪዎች መጀመሪያ ስለ ስል ስናወራ የሚያደናግራቸው ነገር አለ። አብስትራክት ስዕል ማለት ባዶ ማለት አይደለም። ግን የአገላለጽ መንገዱ ቅድም እንደገለጽኩት ከምናውቀው ሁኔታ ለየት ባለ መልክ ነገሮችን አርቆ የሚያቀርብ ነገር ነው የሚሆነው። አብስትራክት እና ነን ኦብጀክቲቭን አሁን አንድ ላይ ላጣምረው ዝም ብሎ ለንግግር እንዲያመች ያክል አንድ ምሳሌ ለመጥቀስ ያክል አሁን የስፓኒሽ ፔንተን ነበር ማደር ወይ የሚባል እና ማደር ወል ብዙ ጊዜ የሚሰራው ነን ኦብጀክቲቭ ነው፣ ወይ ደግሞ አብስትራክት ይሉታል አንዳንድ ሰዎች። ስቲል ሁለቱን ስለሚያማቱ ቀለማትና የማይታወቁ ቅርጾች ናቸው ያሉበት እና አንድ ወቅት ላይ ምን ይላል የኔ ስዕል አብስትራክት አይደለም እንኳን ነን ኦብጀክቲቭ አብስትራክት አይደለም፣ ሪያሊስቲክ ነው ይህም የሚሆንበት ምክንያት ይሄንን ስዕል እንዲሰራ ያደረጉኝ ነገሮች ሀቃዊ ስለሆኑ ነው፣ ሀቅ ስለሆኑ ነው ይላል። ዩሎጂ ቱ ስፓኒሽ ሪፑብሊክ የሚል አንደኛው ስዕሉ ላይ ነው እንደዚህ የሚለው ና የስፓኒሽ ሲቪል ዎር ውስጥ የነበረውን የፍራንኮንና የሌላውን ኃይል በማመዛዘን ጥቁርና ነጭ ቀለም ተጠቅሞ የዛን የስልጣን ወይ የትግል ኃይል ሚዛናዊነት በምናውቀው ምስል ሳይሆን በቀለማት ፕሮፖርሽን ያቀረበበት ነው። እና ይሄ የረቀቀ ስሜት ነው እንግዲህ እና ሀቅ ነው ብሎ እስከ መከራከር ድረስ ያደረሰው ጥልቀቱን ለመግለጽ ነው። በስሜት የሚሰራ ነገር እንጂ አብስትራክት ማለት ወይነን ኦብጀክት ፓርት ማለት ባዶ ማለት አይደለም።